Bazen mi loket, deniyasın, havaya de ne? كان يجب أن يكون في <applause> مكان مناسب للتفكير في كان يجب أن في مكان مناسب للتفكير في المجتمع، كان كان

ولكن قلت ان يكون هذا المكان <سؤال> الذي <سؤال> يجب ان يكون هذا المكان <سؤال> الذي <سؤال> يجب <سؤال> ان يكون هذا ان يكون هذا ان

لا يوجد شيء يقول لك كل تكون لدينا هناك افضل من الممكن ان تكون لدينا هناك افضل من الممكن تكون لدينا هناك افضل من الممكن ان تكون لدينا هناك افضل من الممكن ان تكون لدينا هناك افضل من الممكن ان تكون

لقد نعمت بهذا الشكل الذي يمكن ان يكون هذا الشكل يمكن ان يكون هذا الشكل يمكن ان يكون هذا الشكل يمكن ان يكون هذا الشكل يمكن ان يكون من الشكل يمكن ان يكون هذا الشكل

ዳግም ከፈለሉ ነው ዳግመኛ ክርስቶስ ንበለግን ቀደለ ይሁም ስለወደደን ሰው ሆኖ ያዳነን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ነው። እኛ ስለወደደን ሰው ሆኖ ያዳነን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ ነው።

ሳለን ወልድ ዋህድ ወደ ዓለም መጥቶ ቅድስት ድንግል ከምትሆን እናቱ ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠም። ማኅተመ ድንግልና ሳይለወጥ ስለወለደችውም የአምላክ እናት እንደሆነች ታወቀ የተረዳች يا إذا يا الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة، إذا كانت الأمة مهمة،

ተሰባዘኑ ለውዳቴ ያለ መለወጥ ከስዋ ስጋ ከነፍሷ ነፍስ ለብሶ ሰው ሆነ። ወለደችው ማርያም እጽፍ ድርብ ተድላ ደስታ ያላት ድንግል በድንግልና ቀንሳ

እሷ ሆና መገኘት ትልቅ ደስታ ነው እና አንድም ነው ለመቀ የሚተዱ ፍስሃ ይለዋል ለሰላ ደስታዋ እጥፍ ድር የሚሆን ጌታን ወለደችው ለሰላ ደስታዋ እጥፍ ድር የሚሆን አለው ጌታን ሴቶች ሊት ተወላላችሁ ሲሏቸው ደስ ይላቸዋል ይልቁንም ወንድ ሲወልዱ በጣም ደስ ይላቸዋል ከሁሉም አምላክን መውለድ እጅግ በጣም ደስ ያሰኛል። ያሰኛልና ደስ ያሰኛልና ስማ እኮ ነው መላኩ የሚሄድ ነው መላኩ ወንድ ልጅ ወንድ ያልፍ ነው መሰከረ ስሙ አማኑኤል ይባላል። ይህንንም ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም ከስጋችን ስጋ ተነሳችን ነስ ነሱ ከእኛ ጋራ አንድ አካል አንድ ባህል የሆነ ማለት ነው።

ይቆረሽለ ታዋጅ ይችላል። አንድ ቅዱስ የሆነ ሰው እንጂ ነው። ይሄ ማሽን ሰው እንጂ ነው። ለሌላ ሰው ሲያስተምር አማኑኤል ማለት እግዚአብሔር ምስለነ ማለት ነው። እግዚአብሔር ምስለነ ማለትም ከስጋችን ስጋ፣ ከነፍሳችን ልጅ ነው ከእኛ ጋር አንድ አካል አንድ ባህሪ የሆነ ማለት ነው ብሎ ትርጉመላቸዋል ብሎ ትርጉመታል አንዱ ወደ ሀገራችን

ولن على هذا الحال لكي يكون هذا انت لكي أنت هذا الحال لكي يكون هذا الحال لكي يكون هذا الحال لكي يكون هذا الحال لكي يكون هذا الحال لكي يكون مِنْ الحال لكي يكون አንተም ምጽር የባህሪ ሲሉ ነው እጣን ነው አንተ መውዝ የባህሪ ሲሉ ነው ከርቤ አመጡለት ከርቤ አመጡለት በቁሙ በእለት ዓርብ ተቀንሷለን ሲሉ ነው። አንድም ወርቅ የሃይማኖት ወርቅ በእሳት ካልተፈተረ ጥሩነቱ የብዝነቱ አይታወቅም፣ ሃይማኖትም በመከራ ካልተፈተረ ዋጋ ማሰጥቱ አይታወቅምና

اوانیل مالفه، شوي هنا مالفه، وزیر سن، عاویگی تقه، و یکم فرکت اتوندید و منتظر نسان همه ها کلو بزیر چنانگیز، زو سر، آنیل بلاتین، و دفعه سبیرانی، دلیل همون که که منتظر سن، منتظر همه ها کلو بزیر کلی جا، کلو دا جا، تمد دلیل جنگ، تمد ما. አትሰለቸንም ስለምን እንደሆነ በቅዱሳን ሁሉ ዘንድ ትሄድ ትሄድ ቸር ናት። ወደ ሊቃነ ጳጳሳት ቅዱሳን ያሉ ትረጉማል አስበብስናችንን ታሰጠናለች ብለው ደጅ ለሚጸማት በድንቃነ ጳጳሳትን ትሄድ ትሄድ ይቸር ናት አስበብስናችንን ይሰጠናል ብለው ደጅ የሚጸኑት ጌታን ወልዳላቸዋለችና ወነቢያትኒ አስበ ትንቢታችንን ታሰጠናለች ብለው ደጅ ለሚጽናት ለነቢያትም ሄድ ሄድ ይቸርናት አምሳት በሙሉ ዘበን ሲያቡ ተነበሩ አስበ ትንቢታችንን ይሰጠናል ብለው ደጅ የሚጽናት ጌታን ወልዳላቸዋለችና ወሐዋርያትኒ አስበ ስብከታችንን ታሰጠናለች ብለው ደጅ ለሚጽናት ለሐዋርያትም ሄድ ሄድ ይቸርናት

ኢየሱስ ክርስቶስ ነው። በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይመረመር ኢየሱስ ክርስቶስ ከሳ ተወለደ። የባህሪ ክብሩን በጸጋ ለሰው የሚሰጠው ስለ ስለሆነ ጸጋ ይለዋል። ወዘ መለኮቱ ጸጋ ምሉ አለን። አንድም የባህሪ ክብሩን እየሰፈረ የሚሰጥበት የጥበቡ መስፈሪያ የማይመረመር ኢየሱስ ክርስቶስ ከሳ ተወለደ።

እግዚአብሔር ራሀዊቱን ዘቀላይ ሁለቱ ስምዑ ተብሎ የተነገረ ለጊዜው ለኢያሱ ይሆን ፍጻሜው ልጌታ እንደሆነ፣ ጌታ ሰሎሞንን በምን ይመስለዋል ሚሉ በቅርጽ ነው። አንድም ሰሎሞን በጸጋ በግዛት የነገሰባቸውን ጌታ በባህሪ በርቀት ነገሰባቸውን ና አንድም ጌታ ነገሰ መባሉ በኮበበት ስሜት በስጋ ዳዊት ነው ና ይህ በመንበረ ዳዊት ተጻነ And see that we you you? a I not Jesus. the

አራት የሚሰጠው ምሳት ቀ ንጉሥ ይነግሥብሻል፣ ድንኳን ይተከልብሻል፣ የነጋሪ ድምፅ ይሰማብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸምብሻል ብሎ ተናግሯል። ለጊዜው የሪባቤን ነግሶባት ሁሉ ተደጉባታል፣ ድንኳን ይተክሉባታል፣ የነጋሪ ድምፅ ተሰብዱባታል፣ አሕዛብ ገብሩባታል፣ እስራኤል ደጅ ጸምቶባታል። አንድም የኤፍራት

ዳዊት እና ሚክያስ ስለ ክርስቶስ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው የተናገሩት ይህ ነገር፣ ምን ይረቅ፣ ምን ይደርቅ፣ ምን ይጠርቅ፣ ወ ወዩ ምን ያለ ረጅኖች፣ እዚህ አንክሮ ይገባል። አንድም ኦለሉ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ስለ ክርስቶስ የተናገሩ ለዳዊት እና ለሚክያስ አንክሮ ይገባል። አንድም

ولكن هذا هو المكان الذي يمكن ان يكون هذا هو المكان الذي يمكن ان يكون هذا هو المكان الذي هذا هو المكان الذي إلى. ان يكون هذا الذي يمكن ان يكون هذا فقال لي بالنسبة لي ان اردت ان اردت ان اردت ان اردت ان اردت ان اردت ان اردت ان ولكن يقول لك ان تكون لك ان تكون لك ان تكون لك ان تكون لك ان تكون لك ان ان تكون لك ان

خرواد استفاده امداد کنیم امزه تا هر لب اون رو تصرف کس که لعنم؟ خیلی به حالا صدیقه صدیقه هونو صدیقه خبر که تبتره لگه عمان من منو سمیت تایمان زادم؟ من منو سمیتی سمیت میشه سمیت میلو یکی لعنم تایمان را اکن شروع سوید شده ما

آخر شيء، إذا كانت الأمور مهمة، من كانت الأمور مهمة، إذا كانت من مهمة، إذا كانت الأمور مهمة، إذا كانت الأمور مهمة،